You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasak Nuthalan. Mulu program and date my demeter, the Maradat, SBS.com.au slash ወይዘሮ ሰብለ ወርቅ ታደሰ፣ እንደሚታወቀው ቅዳሜ ሜይ 18 በተካሄደው የአውስትራሊያ ሀገር አቀፍ ምርጫ የሊብራል ናሽናልስ ጥምር መንግስት አሸንፈዋል። ተጠብቆ የነበረው ግን ሌበር አሸናፊ እንደሚሆን ነበር። በህዝብ አስተያየት ስብስብም ሆነ በፓርቲ ድርጅቶች የህዝብ አስተያየት ስብስቦች እንደሚያመለክቱት ጠቅላይ ሚኒስትሩን በራሳቸው ተደንቀው በውጤቱ ይህ ተአምር ነው ብለው እስከ ማለት ደርሰዋል። በሌበር በኩል በእርግጠኝነት መንግስት ለማቆም ተዘጋጅተው ግን የህዝብ ብይን ወደ ሌላ አቅጣጫ ሄዶ የጥምር መንግስቱ ለሶስተኛ ጊዜ ወደ ስልጣን እንዲመለስ ያደረጉበት ዋነኛ ምክንያቶች ምንድን ነው ይላሉ በእርስዎ እይታ? አይ ቲንክ ምክንያቶቹ ብዙ ናቸው። ከነዚ ውስጥ በዋናነት አፍነስኔ በምኖርበት ስቴት አካባቢ ያለው ዋነኛ ትልቁ ችግር የስርአትነት ችግር አንዱም እንዳለ ሆኖ፣ ሌላው አይ ቲንክ በነበሩ የኦፒኒየን ፖልስ የምንላቸው እነዚህ ምርጫን ፕሪዲክት የሚያደርጉ ወይም ትንበያ የሚያደርጉ ድርጅቶች ያሰጧቸው አስተያየት አይ ቲንክ በአንደኛው መልኩ ሌበር ያሸነፋል የሚል በዛ ምክንያት የሌበር ደጋፊዎችም መርጫቸውን በተለየ መልኩ ታወቀ። የሌበር ደጋፊ እና የግሪን ደጋፊ ብዙ ጊዜ ይነጋገባል ና ወደ ግሪን ያመዘኑ ሰዎችም እንዳሉ አትሊክስ እኔ በማውቃቸው አካባቢ እዚህ አካባቢ ላይ እንዲህ አይነት ሚስ አንደርስታንዲንግ እንደነበረም የተረዳሁበት ሁኔታ ነው ያለው። ግን በዋናነት ሌበር ፓርቲ ፖሊሲዎች በጣም አምቢሽስ መሆናቸው እና ህዝብ ውስጥ ሰርጸው ለመግባታቸው እንዲሁም ደግሞ ቢል ሾርተን የሌበር ፓርቲ ሊደሩ በሚገባው መልኩ የእነዛን ፖሊሲዎች መሸጥ አለመቻልም እንደሆነ ተደርጎ የሚታይበት ሁኔታ ነው ያለው። ኩንስላንድ ውስጥ ስራ አጥነት ቁጥር ከፍተኛ ነው። በወጣቶችም በኩል እንዲሁ። በአንድ በኩል በከተማው አካባቢ የአየር ንብረት ለውጥ አንዱ ቀዳሚ ከሆኑት ጉዳዮች ውስጥ በምርጫው ላይ ግምት ውስጥ የገባ ነው። በሌላ በኩል በሰሜኑ አካባቢ ደግሞ አዳኒ፣ በተለይም የዚህ የማዕድን ድርጅት እሱ ስራውን እንዲጀምር ይፈልጋል። ሌበር አቋም መውሰድ አልቻለም። ይህስ ምን ያህል ጉዳት አለው? በተለይ ደግሞ ኩንስላንድ እንደዚሁ በድርቅ በጎርፍ እየተጎዳ ያለ ቦታ ነው በአየር ንብረት ለውጥ ምክንያት ሳቢያ የአየር ንብረት ለውጥና የስራ አጥነቱ ሚዛናቸው ተለዋውጦ ነው የሚገኘው። በከተማው አካባቢ ያለው ይህ ለኩዊንስላንድ ምን አይነት ገጽታ ይሰጣል? እንዳሉት ቀኝ ጽንፈኞች ያሉበት በአንድ በኩል ዋን ኔሽን፣ እንደ ክላይቭ ፓልመር ያሉ ድርጅቶች የወጡበት ከተማ ነው እና ይሄ ለኩዊንስላንድ ገጽታ ምን አይነት መልክ ይሰጠዋል? እርሶ የሚያውቋቸው አካባቢ የሚሰማቸው ምንድን ነው ከዚህ አኳያ? አዎ አይ ቲንክ ቅድም እንዳልከው እንግዲህ የኩንስላንድ በጣም ትልቅ ስቴት ነው። ከዛም ባሻገር ደግሞ የህዝቡ ስብጥር ይለያያል። በአብዛኛው ለምሳሌ በሰሜናዊ የኩንስላንድ ክፍል የሚኖረው ማህበረሰብ አብዛኛው አርብቶ አደር ወይም በእርሻ የሚተዳደር ወይም ደግሞ በማዕድን ቁፋሮ ህይወቱን የሚመራ ማህበረሰብ የሚበዛበት ነው። እንዲሁም ደግሞ በስፔሻ በማዕድን እና በቱሪዝም ደረጃ ትልቁን ኮንትሪቢውት ከሚያደርጉት አንዱ ስቴት ነው። ወደ ታች ስንመጣ ሳውዝ ኢስት ኩንስላንድ የሚባለው አካባቢ ስንመጣ ደግሞ የምናየው አብዛኛው ሰራተኛ የሆነ ሞ ከተሜ የሆነው ማህበረሰብ ይበዛልና በይበልጥ ሴንሴቲቭ ነው ለኤንቫይሮንመንታል ቼንጅ ለሌሎች ነገሮች ማለት ነው እና በአጠቃላይ ግን የእኛ እስቴት እንደሚታወቀው ብዙ ጊዜ በድርቅ ይጠቃል። እስፔሻሊ ሰመናዊ ኩንስላንድ ክፍል በጣም በጣም በድርቅ ይቆጣል። በሳይክሎኒክ እንዲሁም ደግሞ ሪሰንትሊ እንደሚታወቀው ካውንስቪል እና በዛ በአጠቃላይ በአብዛኛው ኖርዝ ኩንስላንድ ላይ ትልቅ ዳሜጅ ተፈጥሯል። እንግዲህ ካውንስቪል ትልቁ ከሚባለው ከተማ አንዱ ነው በኖርዘን ኩንስላንድ ውስጥ ወይም በሰማናዊ ኩንስላንድ ውስጥ ያለውና እነዚህ በከብት በማርባት እና በማደለብ የሚታወቁ የእርሻ የሚተዳደሩ ሰዎች ኦልሞስት ኤቭሪቲንግ ያጡበት ሁኔታ አገሪቷ በተደጋጋሚ በተፈጥሮ አደጋ የተጎዳችበት ሁኔታ ስላለ ኢኮኖሚው በራሱ በጣም ያላሸቀበት እና ስላጊሽ ያደረገበት ሁኔታ ነው የተፈጠረው። ይሄ አንዱ ለነዚህ ለቀኝ ክንፍ ለሆነው ግሩፕ ጥሩ ፈርታይል የሆነ ነገር ነው ማለት ነው። በሌላኛው መልኩ ደግሞ ይሄ ኖርዝ ኩዊንስላንድ ላይ እንዲሁም በአጠቃላይ በኩዊንስላንድ ደረጃ ኮንዘርቫቲዝም አለ በተለየ መልኩ ማለት ነው እና እነዚህ ተደማምረው እንግዲህ ሌበር አሁን እንደምናውቀው ስቴቱን የሚመራው የሌበር ፓርቲ ነው ያን ያህል ኢኮኖሚውን ኢምፕሩቭ ማድረግ አለመቻሉ አንዱም ሌላ አይ ቲንክ ለፌዴራል ለሆነው እንትን ኢምፓክት እንዳለው የሚታይበት ሁኔታ ነው። አሁን ያለው አመራር በራሱን ችግር እንዲሁም ደግሞ በተፈጥሮ በደረሰበት ጉዳት ማለት ነው እና ስትሮንግ የሆነ የኢኮኖሚክ ፖሊሲ አስፈላጊ ነው። በዚህ አሁን ባለንበት ምክንያት ስፔሻል ኢሚዲየት የሆነ ኢምፓክት ሊያመጣ የሚችል ማለት ነው። በምሳሌ ለወጣቱ ቅድም እንደጠቀሱ ከሀያ አምስት ፐርሰንት በላይ የሥራ አጥነት ቁጥር አለ። ይሄ የሚገርመው በሜንስትሪም አውስትራሊያ ውስጥ ብቻ ሳይሆን በመልቲካልቸራል ማህበረሰብ ውስጥም ትልቅ ትልቅ ኢምፓክት አለው እና ቤት ኪራይም ራሱ መክፈል የማይችልበት በጣም አስቸጋሪ ሁኔታ ውስጥ ያለንበት ሁኔታ ነው ያለው። ስፔሻሊ የወጣቱ ክፍል እና ይሄ በራሱ ትልቅ ኢምፓክት እንዳለው አስባለሁ። በተጨማሪም ቅድም እንዳልከው እንደ ፓልመር አይነት ፓርቲዎች ወደ ሀምሳ ምናምን ሚሊዮን የሚጠጋ ብር ነው እንግዲህ ኢንቨስት ያደረጉት ሌበር በዚህ ደረጃ እንዳይቀጥልም ጭምር ማለት ነው እና ያ በጠቅላላው እንግዲህ በእነሱ በኩል ያለው ደጋፊ ሰምሀው ወደ ሊብራል ሄዷል ማለት ነው እና እነዚህ እነዚህ ነገሮችን ስንመለከት አይ ቲንክ የመጣው ውጤት ከዛ የተነሳ ነው ማለት ይቻላል። ግን አን ፕሪዲክትድ ሆኖ ነበር ማለት ይቻላል፣ ምክንያቱም ሊብራል በራሱ የገባበት ማነቆ ስለነበር ማለት ነው። በኩንስላንድ ውስጥ የሚታየው የተቃርኖ ጉዳይ ቢኖር ኩንስላንድ በአብዛኛው የሚተዳደረው በክፍለ ሀገሩ የሌበር ፓርቲ ነው። ደግሞ ደግሞ የሚመርጠው አሁንም አነስቴዣ ፓሌሽ እንደዚሁ ለሁለተኛ ጊዜ ተመርጠው እየሰሩበት ያለ ስቴት ነው። ወደ ፌዴራል ሲመጣ በፌዴራል ሌበርና በጥምር መንግስቱ ሊበራል ናሽናልስ ጋር ሲሆን ድምጻቸውን ወደ ጥምር መንግስቱ ያዞራሉ ወይም ወደ ቅንጅቱ ያዞራሉ። ይህ የሚሆንበት ከምን አኳየ ነው? አንደኛ አገሪቷ እንዳልከው አብዛኛው ሰራተኛ ላይ ይሄ ኦብሴሽን አለው የራስን አሴት የመጠበቅ ነገር ማለት ነው። ከሌላ ውስቴት የሚለየው ሊብራል የሆነ ቪው የላቸውም። የነዚህ የፐብሊክ አሴት ላይ በተመለከተ ሌበር ስትሮንግሊ በዛ ትልቅ መመንተም ያገኛል ወይም ድጋፍ ያገኛል ማለት ነው። ሌበር ብዙ ጊዜ ያለው አቋም ስፔሻል ስቴት ውስጥ የሚመራው ሌበር የነዚህ የአሴት ወይም የህዝብ ንብረት የሆኑትን በመንግስት ሲተዳደር የሚለው ነገር በዋናነት እንደ ትልቅ ኮር የሆነ ነገር ሆኖ ነው። ምክንያቱም አንስቴሽን ስትመጣ አንዱ ያመጣትም ወይም ሌበር ወደ ስልጣን እንዲመጣ ካደረጉትም አንደኛው ነገር የዚህ አቋማቸው ነው። አስታውሳለሁኝ እኔ እንደመጣሁ አካባቢ ረጅም ጊዜ ሞር ዳን ትዌልቭ ይርስ ትመራ የነበረችው ለአስራ ሁለት ያህል አመታት የምትመራ ሌላ ሴት ነበረች እና እሱ አንደኛ ስልጣኗን ለማጣት አንዷ ምክንያት የሆነው ፐብሊክ ወይም የህዝብ ንብረት የሆነውን ወደ ገበያ በማቅረቧ ጭምር ነው። ሊብራልም ፓርቲ ያንን አይነት የህዝብ ንብረትን ወደ ሽያጭ ማቅረቡ አንድ አንድ ውድቀት የሆነባቸው ሁኔታዎች አሉ እና አይ ቲንክ የህዝቡ በአጠቃላይ ኩንስላንደርስ የህዝብ ንብረት በህዝብ እንዲቆይ የማድረግ ፍላጎት አለ። ያ ትልቁ ነው። ሌበርን አይ ቲንክ ወደ ስልጣንም ከሚያመጡት አንዱ ነገሮች ብዬ የማስበው በፌዴራል ነገር ሲመጣ አይ ቲንክ ኮንዘርቫቲቪዝም በጣም በስፋት አለ። ይሄ እንግዲህ አይ ቲንክ አብዛኞቹ ከተሞች ወይም እነዚህ የኖርዝ ኩንስላንድም ጨምሮ ሌሎች ሪሞት የሆኑ ታውኖች አሉ። በብዛት ማለት ነው ከሌላው ይልቅ ማለት ነው በኩንስላንድ አካባቢ እና ያን አይነት የአይደንቲቲ ኦፕሴሽን እንዳለ ይሰማኛል ባለውበት ምክንያቱም ዋንስ ኔሽን ሊደሮች የሚወጡት ዜ ፓልመንስ ሚካልተርን ብትመለከት እና ደጋፊዎች የሚያገኙት በብዛት በዚህ አካባቢ ነው፣ እና ይሄ የሚያሳየን አንደኛ አውስትራሊያዊነት የሚለው ይሄ ሰልፍ አይደንቲቲ አንዱ ነገር ነው። ሌላው እንግዲህ በባለሙያዎቹ የሚተነትኑት ይሆናል ማለት ነው። ከ2019 ሀገር አቀፍ ምርጫ መንግስት ለሶስተኛ ጊዜ ተመርጧል። ምርጫ በሚነሱበት ጊዜ ይሄን ያደርጋለሁ ብሎ የገቡት ነገር የለም ከአንድ የሶስተኛ ታክስ ቅናሽ በስተቀር፣ እሱም በወቅቱ ላይከፈል ይችላል ከጁላይ አንድ ጀምሮ ይሄን ያደርጋለሁ የሚል ትልቅ የሆነ የፖሊሲ ወይም አቅጣጫ ወይም ደግሞ ራይ የተቀመጠ ነገር የለም። ሲወገዙም የነበረ በምርጫው ሂደት ውስጥ ይሄንኑ ነበር። አሁኑ አስተዳደር ምን ይጠብቃሉ? በተለይ መስኮት ሞሪሰን አዲስ ጠቅላይ ሚኒስትር ናቸው። ምን ቢያደርጉ ነው የተሻለ ሆነው ሊቀርቡ ይችላሉ ብሎ የሚያስቡት? እንደሚያውቁት ቢል ሾርተን ወርደው አሁን አንትን አልበኒዚ ብቸኛ የሌበር ተቃዋሚ መሪ ሊሆኑ ተመቻችቷል ሁኔታዎች። ምን አይነት መሪ ሊሆኑ ይችላሉ ብሎ ያስባሉ? ኦፍኮርስ ሞሪሰን ባለው እንግዲህ ትራክ ሬከርዱ ማየት ጥሩ ነው። ከቶኒ አቦት ጀምሮ እስካሁን ድረስ ያለው ማለት ነው እና በኢሚግሬሽን ሚኒስትር ውስጥ የነበሩ ጊዜም እንዲሁም ደግሞ በዲፓርትመንት ሶሻል ሰርቪስ ውስጥ ሚኒስትር በነበሩበትም ጊዜ፣ እስከ ቅርብ ጊዜ ትሬዥረር የሆኑበት እና የሚገርም ዲስፕሊን አላቸው ያሉትን ለመፈፀም በጣም ኦርጋናይዝድ በሆነ መልኩ ስራቸውን ሲሰሩ የታየበት ሁኔታ ነው ያለው እና ከዛ አቅጣጫ ቦልድ የሆኑ ትልልቅ ዲሲሽኖችን እየሰሩ የመጡበት ሁኔታ ስላለ ቦልድ የሆኑ አገሪቷን ኢኮኖሚ እንዲሁም ደግሞ አይ ቲንክ የህዝቡን ስጋት ማዕከል ያደረገ ስራ ይሰራሉ ብዬ አስባለሁኝ። ምክንያቱም የሊብራል ትልቁ ዳሜጅ የነበረው ነው በኢሚግሬሽን ላይ በሌላም ላይ የነበሩ አንዳንድ አቋማችን አይ ቲንክ ለዘብ ቢያደርጉት ብዬ አስባለሁ። እንግዲህ የምናየው ነገር ነው የሚሆነው። ምክንያቱም በጣም በጣም አስጥሩ ያልሆነ ሪከርድ አላቸው በዛ ዙሪያ ላይ ማለት ነው እና እሱን ከዛ ገሸሽ ብለ እንደ አንድ ሊደር ሁሉም የአውስትራሊያዊ ወደ መሀል የሚያመጣ አቋም ይዘው ይወጣሉ ብዬ አስባለሁ። እንግዲህ እንዳልከው ነው፣ ምንም አይነት የፕሮሚስ ስላላደረጉ የሚያመጧቸው ነገሮች ወደ በፊታችን የምናየው ነው። እንግዲህ አንድ የገቡትም ቃል ቢኖር እሱንም በጊዜው መፈጸም የማይችሉበት ሁኔታ ውስጥ እንዳለ እየተናገሩ ነው ያሉት። ስለዚህ የምጠብቀው እንግዲህ ከስራርት ሬተዳቸው ተነስቶ ቦልድ የሆኑ ትልልቅ ዴሲሽኖችን ይወስናሉ ብዬ አስባለሁ። ከዛ ባሻገር ግን በአጠቃላይ የአውስትራሊያን ኢኮኖሚ ህዝቡን ጭንቅ ውስጥ የፈተተውን ነገር በተወሰነ መልኩ ለዛ የሚጠቅም ፖሊሲ ይዘው ይመጣሉ የሚል ሳቤ ነው ያለኝ፣ ወይም ምኞት ነው ያለኝ። የሌበር ፓርቲስ ካሁኑ ምርጫ ከዚህ ያልተጠበቀ ወይ ሽንፈቱ አኳያ ምን ተምሯል? የሚቀጥለው ለ2022 ምርጫ በምን መልክ ሊዘጋጅ፣ ምን አይነት ፖሊሲዎችን ቢቀርጽ ጥሩ ነው ይላሉ? በተለይ አሁን ይዟቸው ቀርበው የነበሯቸው ፖሊሲዎች ሊጥላቸው ይገባል፣ ወይም ሊያዳብራቸው ይገባል፣ ወይም ሊያስተካክላቸው ይገባል የሚሏቸው ነገሮች ይኖራሉ። አይ ቲንክ አንዱ ትልቁ ነገር በጣም ጥሩ ከሚለው ብነሳ በኤንቫይሮንመንት ላይ ያላቸው አቋም ቀላል አይደለም። አይ ቲንክ አብዛኛውን የአውስትራሊያዊ ህዝብ አቋም እንዲወሰድባቸው የሚፈልጉት ነገር እንዳለ ሆኖ ግን ያንን የሚያስፈጽም ወይም ያን ኢኮኖሚውን ሳይጎዳ የህዝቡን ዴይ ቱ ዴይ የሆነውን ላይፉን ወይም ህይወቱን አደጋው ሳይጨምር ወደዛ የሚያደርስ ሊታይ የሚችል የሚመጠን ፖሊሲ ይዘው ይመጣሉ ብዬ አስባለሁኝ እና ራሳቸውን በዛ መጠን ይትሻሉ ብዬ ነው የማስበው። በሌላው አቅጣጫ ግን እንደ ፓርቲ የተዘግናጉባቸውን ነገሮች አስተካክለው ትልቅ አምቢሽስ የሆኑ ነገሮችን ሳይሆን ሜዥረብል የሆኑ ፖሊሲዎችን አጣጥመው ይመጣሉ ብዬ ነው የማስበው። ከዚህ ባሻገር አይ ቲንክ ትልቁ ደግሞ በህዝቡ መካከል የሌበር ደጋፊ የሆነው ይሄ ሌፍት ሚድል ዊንግ የሆነው የማህበረሰብ ክፍል ትልቅ ዌክ አፕ ኮል እንደሆነ ነው የማስበው ይሄ ማለት የማንቂያ ደውልም እንደሆነ ነው። ምክንያቱም በደንብ ኢንጌጅ አለመሆኑ እንደ ማህበረሰብ የምንጠብቀውን ውጤት አይደለን የሚያገኘ ነው። አብዛኛውን እንግዲህ እኔ በምኖርበት ስቴት እንዲህ መካከለኛው አብዛኛው ህዝብ በሚኖርበት አካባቢ ነው የምኖረው በኩንስላንድ አት ሊስት፣ ያንን ሪፍሌክት ያደረገ ውጤት አይደለም የሚል አብዛኛው ዲሳፖይንት የመሆን ነገር አለ እና ሁሉም ኢንጌጅድ ሆኖ ዋጋ ላለው የፖሊሲ ግብዓት ለሚሆን የሚችል ለሚደግፉት ፓርቲ ኮንትሪቢት ያደርጋሉ ብዬ አስባለሁ። ሌቨርም እንግዲህ የህዝቡን ድምፅ አዳምጦ የሚመጥን ነገር ያመጣል ብዬ ገምታለሁ። የሌበር ፓርቲ ቢል ሾርትንን ለመተካት እጩዎች አቅርበዋል ከእጩዎች ውስጥ አንዱ ራሳቸውን ወደፊት አቅርበው በእጩነት የቀረቡት አንቶኒ አልቤኒዚ ናቸው ከእሳቸው ጋራ በተቀናቃኝነት ይቀርባሉ ተብለው የነበሩ ታኒያ ፕሊበርስክ ክሪስ ባውን እና ጂም ቻልመርስ ናቸው ከኩዊንስላንድ ሁሉም ወደኋላ ብለዋል ከእጩነት ራሳቸውን አግለዋል አሁን ብቸኛው የሌበር እጩ በይፋ የሆኑት አንቶኒ አልቤኒዚ ወይም አልቦ ናቸው እሳቸውስ ምን አይነት መሪ ሊሆኑ ይችላሉ። ፓርላማ ሪኮርዳቸው ለአውስትራሊያ እንግዳ አይደለም። ምክትል ጠቅላይ ሚኒስትርም ሆነው በኬቨን ራድ ዘመን ሰርተዋል። በሚቀጥለው ከስኮት ሞሪሰን ጋር ለሚቀርቡት ምርጫስ ምን አይነት ፖሊሲ ላይ ባይተኩሩ ነው መልካም የሚሆነው? የፓርላማ ታክቲካቸውንስ በምን መልክ ማዘጋጀት አለባቸው? ከቢል ሾርተን በተለየ መልክ የሌበርን ገጽታ ወዴት አቅጣጫ ቢወስዱ ይሻላል ይላሉ? ስለሳቸው ብዙ ማንበብ ይጠይቀኛል፣ ግን በምከታተለው መጠን ጥሩ ጥሩ አማራጭ ናቸው ብዬ ነው የማስበው። የኔ የመጀመሪ ፍላጎት የነበረው ሳኒያ ብትሆን ሞር ሌበር የተሻለ ፖዚሽን ላይ ይሆናል ብዬ አስብ ነበር፣ ግን ራሷን ከዛ ዊዝድሮ አድርጋለች። አንቶኒ ደግሞ በሌላ መልኩ በጣም አይ ቲንክ በእድሜ ማቅጣጫ እንዲሁም ደግሞ መጥፎ የሚባል ትራክ ሪከርድ የለውም። አንድ ትልቁ እኔ ቅድም ሜንሽን ሳላረገ ያለፍኩት ነገር ቢል ሾርተን አንድ ትልቁም ሌላ ኮንትሪቢተር ፋክተር ተብሎ ከሚነገረው አንዱ የመጣበት የባክ ሂስትሪያቸው የጀርባ ታሪካቸው ማለት ነው። በኬቨን ጊዜ፣ በጁሊያ ጊዜ፣ በተለያየ ጊዜ ኔጌቲቭ የሆኑ ነገሮች ነበር። እሱ ራሱም አንድ ተጽዕኖ አምጥቷል የሚል የማህበረሰብ ክፍል አለ፣ ላለመመረጡ ሌበር እምነት ማጣት በሾርተን ላይ ማለት ነው እና አንቶኒ ከዚህ አቅጣጫ የሚያመጣው አንድ ፖዘቲቭ ነገር አለ ብዬ አስባለሁ። በብዛት ኔጌቲቭ የሆኑ ስኖችን አልሰማንም እስካሁን ድረስ በእሱ ላይ እና ካሪዝማቲክ የመሆን እድልም አለው በቀላሉ የመደመጥ አቅም እንዳለው ነው እንግዲህ አብዛኞቹ የሚናገሩት፣ እና ጥሩ አማራጭ ሆኖ ይመጣል። ስፔሻሊ የሌበርን ለህዝቡ ሊመጥን የሚችል የፖሊሲ አቋሚ ይዘው እና ኢኮኖሚ በዋናነት ስፔሻሊ በለኛ አስተያየትን ብንመጣ በአጠቃላይ በአውስትራሊያ ደረጃ ኢኮኖሚውን ታሳቢ ያደረገ የፖሊሲ ይዘው በመምጣት ሊመርጣቸው ይችላል ብዬ ነው የማስበው። ከጣሊያን ዝርያ መሆናቸው ስለመድብለ ባህል ህብረተሰቡ ምን አይነት ስህበት ሊኖራቸው ይችላል፣ ማራኪነት ሊኖራቸው ይችላል። ከዛ በኩል ያለውን ድምፅ ወይም ድጋፍ ከማግኘቱ አኳያ ላይ ብዙ ፎከስ አላረኩ። ምክንያት እሳቸው እዚህ ለመኖራቸው፣ እሱ አንድም ትልቁ የአውስትራሊያን ሪፍሌክት እንዲያደርግ ለየት ማለታቸው። አይ ቲንክ አውስትራሊያ በማጆሪቲ እንደዛ ነው የብዙ ህብረ ብሔር እና አይደንቲቲ ባለቤት ነው እና አንዱም እሱ እንደ ታሪካዊ አጋጣሚ ሊሆን የሚችልበት ምድል አለ። ዘዛ ኔጌቲቭ ማለት ነው። እና ያን እንደ ፖዘቲቭም ሊሆን ይችላል ምክንያቱም ብዙ የጣሊያን ዝርያ ያላቸው ጣሊያን ግሬት ዝርያ ያላቸው አውስትራሊያኖችም እንዳሉ ይታወቃል። እና እሱ አንድ ኮንትሪቢዩተሪ ሊሆን ይችላል ብዬ ነው ማስበው እንደውም ፖዘቲቭሊ በሁለተኛ ደረጃ ስጋት ላይ ያለው የእሳቸው ምክትል የሚሆኑ መሪ ካሁን ድረስ እጃቸውን ከዋጡቶች ውስጥ ወንዶች ናቸው። በሴቶች በኩል ታንያ በምክትልነት እንደማይቀጥሉ ይጠበቃል። ከዛ ውጭ ክሪስቲና ከኔሊ፣ ምናልባት እንደዚሁም ኒው ሳውዝ ዌልስ። እሳቸው በእርግጥ ሴኔት ውስጥ ነው ያሉት ያ ላይሆን ይችላል። እንደገና ከኒው ሳውዝ ዌልስ ናቸው። ከዛ ባሻገር ክሌር ኦኒል ከሜልበርን። ከዛ ውጭ ያሉት ሊቀርቡ ይችላሉ ተብሎ የሚጠበቁት ወንዶች ናቸው። የአውስትሬሊያ ሊበራል ፓርቲ መሪዎቹ ሁለቱም ስኮት ሞሪሰን እና ጆሽ ፍራይደንበርግ በወንዶች የሚመራ ነው። የሊበራል ፓርቲ በእርግጥ የሴቶች ችግር እንዳለበት ሁሌም የሚተችበት ጉዳይ ነው። ሌበር ይሄንን ለማስወገድ ምን ማድረግ አለበት? የግድ ከሴቶች ምክትል ካልመረጡ ሌበርስ የሚኖረው ገጽታው የሴቶችን እኩልነት አስመልክቶ ምን ሊሆን ይችላል? ያ አሉታዊ ገጽታ ከጅምሮ ሊፈጥር አይችልም ብሎ ያስባሉ? እንግዲህ ተጽዕኖ ይፈጥራል ብዬ ነው ማስበው። ግን ደግሞ ገና ሶስት ዓመት አለ አሁኑ በሚቀጥሉት ሶስት ማለት እና በዚህ ውስጥ ከታች ያለ ሊደርሽፕ እንደውም እኔ በሌላ ማየው በእኛው ከተማ ያለች አንድ የሳውዘን ብሪዝበን ሪፕሬዘንታቲቭ የሆኑ ሴት አሉ። እሳቸውን ወደፊት አያለው ብዬ ነው የማስበው። እና በጣም ጠንካራ አሁንም ወንበራቸው መልሰ ያገኙ ሰው ናቸው። ቴሪ ባትለር ናቸው። እና በጣም ጠንካራ የሆነ በጣም እኔ ፐርሰናሊ በብዙ አድማየር የማደረጋቸው ሴት ናቸው። ግን በአጠቃላይ ከአሁን ድረስ ለረጅም ጊዜ የቆዩ ሰው ናቸው በዛ አካባቢ። አንድም አይ ቲንክ እሱ ኮንትሪቢት ያደርጋል ብዬ አስባለሁ። ገና ገና ኤርሊ ስቴጅ ነን አሁን። ሴቶች ወደዛ አይመጡም ለማለት ምክንያቱም ብዙ ሪሻፍል እንደሚኖር ነው የምንገምተው። ምክንያቱም ይሄ በራሳቸው በፈቃደኝነት ካልወጡ በስተቀር ለምርጫ ካልቀረቡ በኮታ ስለማይሰጥ አንዱ ስጋት ያ ነው። ቲንክ አንዱም ትልቁ ችግር በየትኛውም እዚህም፣ አውስትራሊያም፣ በሌላም አቀፍ ውስጥ የምናየው ፓርቲ ፖለቲክስ ካልቸር አለ እና ሴቶች ወደፊት የሚያመጣበት እና ሁለቱም ሌበርም ሊበራልም በዚህ ጉዳይ ላይ ቲንክ ቻሌንጅ የሚሆን ይመስለኛል። ተግዳሮች የሚገቡት እንግዲህ የምናየ ሆናል ወደፊት የምናያቸው ነገሮች አሉ፣ ግን በጣም ምርጥ የሚሆኑ ታችኛ ወርከ ላይ ያሉ ብዙ ሴቶች እንዳሉ ማስባለው እና ራሳቸውንም ለዚህ ያቀርባሉ ብዬ እገምታለሁ። መልካም ወይዘሮ ሰብል ወርቅ ታደሰ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። ካሳም ፍለደ እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear